በኮቪድ-19 ወረርሽኝ ምክንያት በመካከለኛው ምስራቅና በሰሜን አፍሪካ በረሃብ የሚጠቁ ሰዎች ቁጥር ከ47 ሚሊዮን በላይ ሊሆን ይችላል ሲል የዓለም የምግብ ድርጅት አስጠነቀቀ። ይህ ቁጥር አሁን ካለው የረሃብተኞች ቁጥር ጋር ሲነጻጸር በ6.7 ሚሊዮን ከፍ ያለ ነው። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ስመኝሽ ቆየ ታቀርበዋለች። የመካከለኛው ምስራቅና የሰሜን አፍሪካ ሀገራት በጦርነት፣ በፖለቲካ አለመረጋጋትና በኢኮኖሚያዊ ችግሮች ሲታመሱ ኖረዋል። ኮቪድ-19 ደግሞ ችግሮቹን የበለጠ እያባባሳቸው ነው። የተባበሩት መንግስታት ድርጅቶች ያልተረጋጉና ጠንክረው ያልወጡ መንግስታት ያሏቸው እነዚህ ሀገራት ወረርሽኙንና ከወረርሽኙ ጋር የሚመጡ ተያያዥ ችግሮችን ለመቋቋም የሚያስችል አቅም የላቸውም ሲሉ ያስጠነቅቃሉ። የዓለም ምግብ ድርጅት የምግብ ቀውስን አስመልክቶ ባወጣው ሪፖርት በዓለማችን ላይ በምግብ እጥረት ከሚሰቃዩ ህዝቦች ሀያ በመቶ የሚሆኑት በመካከለኛው ምስራቅ እንደሚገኙ አመልክቷል። የምግብ ድርጅቱ የህዝብ ግንኙነት ኃላፊ ኤልዛቤት ባየርስ ወረርሽኙ ጽኑ ረሃቡን ወደ ከፋ ደረጃ እንደሚያደርሰውና ሰዎች መተዳደሪያ ምንጫቸውን እያጡ በሄዱ ቁጥር ራሳቸውን መመገብ እንደሚያቅታቸው ይገልጻሉ። ኖ ምንት ኢንሹራን ያጠራቀሙት ገንዘብ ሳይኖራቸው ወይም የስራ ማጣት ዋስትና እና የምግብ ድጋፍ በሌለበት የዕለት ተዕለት ኑሯቸውን ቀጥተኛ ባልሆነው የኢኮኖሚ ዘርፍ ተሰማርተው የሚተዳደሩ ቤተሰቦች ሙሉ ለሙሉ ከቤት መዋልን መቋቋም አይችሉም። ብዙ ሰዎች ህይወታቸውን ለማቆየት የምግብ እርዳታ ያስፈልጋቸዋል። በአሁኑ ወቅት የዓለም ምግብ ድርጅት በአካባቢው ላሉ 23 ሚሊየን ሰዎች ምግብ ያቀርባል። ከዚህ ውስጥ ሁለት ሶስተኛው የሚሆነው በጦርነት በበሽታና በረሃብ ለሚሰቃዩት የየመንና ሶሪያ ህዝቦች የሚላክ ነው።